የሕዳሴ ግድብን የቴክኒክ ጥናት ሂደት እንዲመራ የተሰየመው የኢትዮጵያ የሱዳንና የግብፅ የጋራ ኮሚቴ ዛሬና ነገን ለሚዘልቅ ስብሰባ አዲስ አበባ ላይ ተቀምጧል። ኮሚቴው በዚህ አምስተኛ ስብሰባ ወቅት የቴክኒክ ጥናቱን የሚያካሂድ ዓለም አቀፍ ድርጅት ይመርጣል ተብሎ ይጠበቃል። በዚህ ስብሰባ ላይ በርካታ ቁጥር ያላቸው የኮሚቴዎቹ አባላትና ሌሎችም የተጋበዙ ባለሙያዎች ተገኝተው እየተሳተፉ ነው። የምስራቅ ናይል ተፋሰስ ዞን ጽህፈት ቤት ዋና ስራ አስኪያጅን ማምሻውን አግኝቼ ስለዚህ ስብሰባና ስለሚጠበቀው ውጤት ጠይቂያቸው ነበረ። አቶ ፈቃ አህመድ ጤና ይስጥልኝ። እንደምናመሹ ጤና ይስጥልኝ። እንደተመሸ እግዚአብሔር ይመስገን። እስቲ ቅድሚያ ራስዎን ኃላፊነት ሆን አሁን ያሉበትን የስራ ቦታ ያስተዋውቁልኝ። እሺ ያው ስሜ ፈቃ አህመድ ነጋሽ ነው የምሰራው በምስራቅ ናይል የቴክኒክ ቀጠና ጽፈት ቤት በኤክስኪዩቲቭ ዳይሬክተርነት ነው እየሰራ ያለው። አቶ ፈቃ አህመድ ነጋሽ ለጊዜው በጣም አመሰግናለሁኝ። ዛሬ ኢትዮጵያ ሱዳንና ግብፅ ይመርጡታል ለተባለው አለም አቀፍ ቡድን ህዳሴ ግድብን እንዲፈትሽ ማለት ነው ያ ቡድን ይመረጣል ተብሎ ወይም በይፋ ይታወቃል ተብሎ እየተጠበቀ ነው። ስለዚህ ስብሰባ የናይል ተፋሰስ ድርጅት ወይም የዚህ የምስራቅ ናይል ጽህፈት ቤት ምን የሚያውቀው ነገር ያለ? ምን ያህል ቅርበት አላችሁ እናንተ ከስራው ጋር? ከስራው ጋር በትክክለኛው አካሄድ ቢሆን ሲሆን ይህንን ስራ መስራት ያለበት የዚህ የምስራቅ ናይል ተፋሰስ ቀጠና የቴክኒክ ጽሕፈት ቤቱ ነው። ይሁን እንጂ በአሁኑ ወቅት በተለይ ከሃያ አስር ጀምሮ ግብፅ ከትብብሩ በመውጣቷ ያው ከዚህ ጽሕፈት ቤት ጋር ለመስራት ፍቃደኛ አይደለችም። ማለት ከናይል ተፋሰስ ትብብር ተቋም ጋር በአጠቃላይ ነው ግብፅ መስራት ፍቃደኛ ያልሆነችው፣ ነጥላ ከዚህ እርስዎ ከሚመሩት ዞን ጋር አደለም፣ አደለም፣ ሙሉ በሙሉ ከሴክሬታሪያቱም ኢንቴቤ ካለው ኪጋሊ ካለው የኔልሲዩም ሆነ ከአዲስ አበባ ካለው ኢንትሮ ጋር ለመስራት ፍቃደኛ ስላልሆኑ ሀገራቶቹ አማካሪ ቀጥረው ሌላ የትብብር አቅጣጫ ይዘው እየሄዱ ነው ያሉት። እንግዲህ ሁኔታውን ለማሳመም ሌላኛው ይሄ የሚቀጠረው አማካሪ ሁለት ጥናቶችን ነው የሚያጠናው፣ የሕዳሴ ግድብ ጋር የተያዙ እነኝህ ጥናቶች ባለፈው ጊዜ ኢንተርናሽናል ኤክስፐርቶች ሆናል እንዲጣና ምክረ ሀሳብ ያቀረበባቸው ሁለቱን ጥናቶች ለማጥናት ነው እና ይህን ሂደት እንደ ጽህፈት ቤትም ሆነ በግል በቅርቡ እንከታተለዋለን። ይሁን እንጂ ቀጥታ ተሳትፎ የለንም በሂደት ውስጥ። ይሄ የምስራቅ ናይል ተፋሰስ ቀጠና ሶስቱን ሀገሮች ነው የሚያካትተው ኢትዮጵያን፣ ግብጽንና ሱዳንን። ደቡብ ሱዳንንም ይጨምራል። ደቡብ ሱዳንንም አሁን ይጨምራል ማለት ነው። ኤርትራ አባል ነች። ኤርትራ ያው አባል ነች፣ ግን በታዛቢነት ነው እንጂ ሙሉ ተሳትፎ የላት በራሷ ፍላጎት ማለት ነው። ይሄ የሆነው በራሷ ፍላጎት። አቶ ፈቅ አህመድ እንግዲህ ይሄንን ጉዳይ እርስዎ ከመጀመሪያ ጀምሮ የነበሩበት ነው በኢትዮጵያ የውሃ እና ኢነርጂ ሚኒስቴርም ውስጥ ኃላፊ ሆነው በነበሩበት ጊዜ ሁሉ ይሰሩት የነበረው ስራ ነው እና ይሄ የቴክኒክ ቡድን ከተቋቋመ ወይም ከተመረጠ በኋላ ምንድን ነው የሚሰራው? የቴክኒክ ኮሚቴ ወይም የብሔራዊ ቴክኒክ ኮሚቴ ተብሎ ከየአገሩ አራት አራት በጠቅላላ አስራ ሁለት የተወጣጡት ለሁለቱ እነኚህ ለተባሉት ጥናቶች ማለትም የሃይድሮሎጂ ሲሙሌሽን ሞዴል እና የወሰን ተሻጋሪ አካባቢ ኢኮኖሚና ማህበራዊ ተጽዕኖ ትንተና የሚያጠና አማካሪ መመረጡ ነው ያን አማካሪ በጋራ ከመረጡ በኋላ ለአማካሪው ያው መረጃ የማቅረብ ስርዓት የመረጃዎችን ትክክለኛነት የማረጋገጥ ጥናቱን የመከታተል የማስተባበር እና መጨረሻም ላይ የጥናቱን ውጤት ብቃቱን አይተው የመቀበል ማሻሻያም የሚያስፈልገው ከሆነ እንድሻሻል የማድረግ እነኝን ስራዎች ነው የሚሰሩ ይሄ ማለት የሚመረጠው አለም አቀፉ ኩባንያ ማለት ነው ይህንን የሚሰራው ጥናትን የሚያጠናው አማካሪ ድርጅቱ ነው። ያው ጥናትን የሚያስጠናው ኮሚቴው ነው ማለት። እንዴት ነው የሚመረጠው ይሄ አማካሪ ድርጅት? ከዚህ በፊት ሶስቱ ሀገሮች ሶስት ሶስት እጩዎችን ይዘው እንዲቀርቡ ተጠይቀው እንደነበር አስታውሳለሁ። ምንድን ነው መመዘኛው? አዎ እንግዲህ፣ ምንድን ነው ዋናው፣ አማካሪዎች የሚመረጡበት በግልጽ ጨረታ ሊሆን ይችላል፣ ወይንም ደግሞ አጭር ዝርዝር በማዘጋጀት ሊሆን ይችላል። እና በዚህኛው አካሄድ ሀገራቶቹ አጭር ዝርዝር ማዘጋጀት ላይ ስለተስማሙ እያንዳንዱ አገር ሶስት ሶስት ድርጅቶችን ካቀረበ በኋላ ለተመረጡት ለእነኝ ለዘጠኙ ድርጅቶች ግብዣ ተላከላቸው እንዲሳተፉ። እንግዲህ በዛ መሰረት ድርጅቶቹ የተወሰኑት በገዛ ፍቃዳቸው ላለመሳተፍ የወሰኑበት ሁኔታ ነው ያለው። እነማን እንግዲህ አራት ድርጅቶች ናቸው። አራት ድርጅቶች ናቸው በአሁኑ ጊዜ የጨረታ ሰነዳቸውን አቅርቦ ሰነዱ እየተገመገመ ያለው ምንድን ነው የሚታየው። በዚህ የግምገማ ሂደት ውስጥ እንግዲህ በማንኛውም ይሄ የግዢ ሂደቱ ወይንም ደግሞ የአማካሪ ግዢ ሂደቱ በዓለም አቀፍ ደረጃ በተለመደ አሰራር ነው እየተሰራ ያለው። በዓለም አቀፍ ደረጃ የተለመዱ የግዢ ሂደቶች ሰነዶች አሉና ድርጅቱ የሚያቀርባቸው ሰነዶች አሉ። እነህ ሰነዶች በተጠየቀው መሰረት ነው የሚቀርበው። ሀገራቶቹ የጨረታ የማወዳደሪያ ሰነድ ለድርጅቶቹ ያቀርባሉ። ድርጅቶቹ በአብዛኛው ጥናቱን ለማጥናት ብቃት እንዳላቸው የሚያሳይ ሰነድ ነው የሚያቀርቡት እና ይህም ሰነድ በአብዛኛው የድርጅቶቹ አቅም ማለትም በሰው ሀይል፣ በገንዘብ፣ በልምድ እንደዚሁም ድርጅቶቹ ጥናቱን ሲያጠኑ የሚከተሉት የጥናት ስርዓት ዘይቤ እና ለጥናቱ ያላ የሚያደርጋቸው አደረጃጀት በሶስተኛ ደረጃ የሚታየው በጥናቱ ላይ የሚያሳትፉት የሰው ኃይል ብቃት በትምህርት ደረጃ፣ በልምድ እና ተመሳሳይ ስራ በመስራት እና፣ እነኚህ ናቸው እንግዲህ ድርጅቶቹ የሚያቀርቡት። በዚሁ መሰረት ነው ተወዳድረው የሚመረጡት ነው። የትኛዋ ሀገር ነች ለመሆኑ አሁን ከቀሩት አራቱ ውስጥ ሁለት እጩዎቹ አይቀሩላት እዛ ውስጥ አገራቶቹ ያቀረቡት አለ እንግዲህ ምንድን ነው እዚህ ጋር አንድ ጥንቃቄ መወሰድ ያለበት ይሄ ግዢ አልተጠናቀቀም። አንድ ያልተጠናቀቀ ግዢ ላይ ስለ ድርጅቶቹ ማንነት ስለ ውጤታቸው መናገር አይቻልም፣ ክልክል ነው። በማንኛውም የዓለም አቀፍ የግዢ ስርዓት መስረት ና የእገሌ ድርጅት እና የእገሌ ድርጅት ተብሎ የሚቀርብ ነገር አይኖርም ማለት ነው። ግን በአሁኑ ሰዓት አጭር ዝርዝራቸው ከተዘጋጀላቸው ዘጠኝ እና ከዛም ስምንት ድርጅቶች ውስጥ አሁን ያሉት አራት መሆናቸውን ብቻ ነው መናገር የሚቻለው። በነገራችን ላይ አቶ ፈቃ ይሄ የአባይ ጉዳይ ሂደት ላይ ያለ፣ ከዚህ በፊት አነጋግሬዎት እርስዎን ካላየ በኋላ ምንም ብለውኝ ነበረ። የግብጾችን አካሄድ በተለይ ኤልሲሲ ከመጡ በኋላ የመለሳለስ አይነት አዝማሚያ ይታያልና አሁን ግብጽ ወደዚህ የመርህ ስምምነት ገብታለች፣ ፈርማለች እና ምንድን ነው አሁን እርስዎ በዚህ ሂደት ውስጥ እንዳለ ሰው የሚታየሁት? እንግዲህ በአሁኑ ሰዓት የሚታየው ያው ለውጥ አለ፣ በግብጽ በኩል ለውጥ አለ። እንግዲህ ያ ለውጥ የመጣው በምንድን ነው የሚለውን ማየት ይቻላል። ይህን ለውጥ ያመጣው ደግሞ በእነሱ በኩል ያለው የበጎ ፍቃድ ሳይሆን አንደኛ የኢትዮጵያ ሕዝብ በዚህ ግድብ ላይ ሕዝብና መንግስት በዚህ ግድብ ላይ ያላቸው አቋም በጣም ጽኑ መሆኑ ተረጋግቷል። ግድቡም በመሬት ላይ ያለ እውነት ሆኗል። በአሁኑ ሰዓት ክስተት ላይ ሆኗል መሬት ላይ እና ግድቡ ወደኋላ እንዳማይመለስ እንደማይመለስ እንደማይቀለበስ ያው ታውቋል። በአብዛኛውም ከእንግዲህ በኋላ የሚኖረው አማራጭ ወደ ትብብር በመምጣት ከትብብሩ የተሻለ ጥቅም የማግኘት ጥረት የማድረግ ነው የሚሆነው ያለው አማራጭ እና ይህንንም አማራጭ በርካታ በዓለም አቀፍ ደረጃ የታወቁ ድርጅቶችም ግለሰቦችም ምክር ይሰጡ ነበረ። እኛም ከአሁን በፊት በተደጋጋሚ የሚል የነበረው ወደ ትብብር ኑ እና የተሻለ ተጠቃሚ ብትሆኑ ይሻላል እምል ነበርና ያንን እውነታ ተቀብለው ነው የመጡት። ስለዚህ ነባራዊ ሁኔታ የፈጠረው ጉዳይ ነው ብሎ መውሰድ ይቻላል። እንግዲህ ይሄ አሁን አምስተኛ ስብሰባ መካሄዱ ነው። የዚህ የአዲስ አበባው ስብሰባ ሲካሄድ፣ ዛሬና ነገ የሚካሄደው ለቡድኑ ማለት ነው መርጠዋል ያንን ዓለም አቀፍ ኩባንያ በዚህ ጥናት ውስጥ የሚሳተፈውን ያሳውቃሉ ተብሎ ነው አሁን የሚጠበቀው። ዛሬ ወይም ነገ እየተነጋገሩ ነው ያሉት። እኔ እስከማውቀው ድረስ አሁን የቴክኒክ ደረጃ ነው እየተካሄደ ያለው። በቴክኒክ ደረጃ አንድ ወይንም ሁለት ድርጅት ከተመረጠ አራቱም ሊመረጡ ይችላሉ ፋይናንስ ይከፈታል። ደግሞ በሂደት እንደዛ ነው። የቴክኒክ ግምገማው ይካሄድና በቴክኒክ አንዱ ድርጅት አንድ ወይም ሁለት ወይም አራቱም ሊያሸንፉ ይችላሉ። ከሰማንያ በላይ ማምጣት አለባቸው። ከዛ ፋይናንስ ይከፈታል። ፋይናንሱ በደንብ ከተጣራ በኋላ በሁለቱ ቅንጅት ማለት የፋይናንስ እና የቴክኒክ ቅንጅት ያሸነፈ ድርጅት ነው እንግዲህ የሚታወቀው። ምናልባት አንድ ድርጅት ብቻ ከሆነ ሊያሳውቁ ይችላሉ። ከአንድ ድርጅት በላይ ከሆነ ግን በቴክኒክ ብቃቱ የተመረጠው ፋይናንሱ የሚከፈተው ገና ስለሆነ ፋይናንሱ ተከፍቶ የሁለቱ ውጤት ከታየ በኋላ ነው የሚያሳውቁት። ስለዚህ አሁንም በሂደት ላይ እየሆኑ ነው እንደሆኑ ነው ማውቀው። ስብሰባው ነገ የሚቀጥላል እንግዲህ ነገ መጨረሻ ላይ፣ ቅድም እንዳስቀመጥኩት አንድ ድርጅት ብቻ ከተመረጠ ማሳወቅ ይቻላል። ካልተመረጠ ግን ሁለት ወይንም ከሁለት በላይ ከሆኑ ፋይናንሱ ተከፍቶ የሁለቱ ውጤት እስክታይ ድረስ ያው የተወሰነ ጊዜ መቆየቱ የሚከራ አይመስለኝም። ይሄ ጥናት ለመሆኑ ለምን ያህል ጊዜ ይቆያል? ቡድኑ ከተመረጠ በኋላ ብሎ ያስባሉ። እንግዲህ የጥናቱ ጊዜ የሚወሰነው አማካሪ ድርጅቱ በሚያቀርበው የጊዜ ሰሌዳ መሰረት ነው እና አማካሪ የተሰጣቸውም ከአምስት ወር እስከ አንድ ዓመት ነው ጥናቱን ጨርሶ የተባሉት። እንግዲህ አማካሪ ድርጅቱ በአምስት ወር ጨርሳለሁ ብሎ ያ ድርጅት ካሸነፈ በአምስት ወር ያጠናቅቃል። በአመትም ጨርሳለሁ ያለው ካለና ካጠናቀቀ በአመት የሚያልቅ ነው የሚሆነው እ ይሄ ማለት ዛሬ ከሚታዩት የቴክኒክ ጉዳዮች መካከል የሚገኝ ነጥብ ነው ማለት ነው። አዎ ነጥቡ ነው የሚወሰነው ነው። በቴክኒክ ያው የተመረጡት ይወጡና እነሱ ደግሞ ያቀረቡት ፋይናንስ ታይተው የቴክኒክና የፋይናንስ ቅንጅት አለ። በሁለቱም ቅንጅት ያሸነፈው ያው ኮንትራት ፈራረምና ተደራድሮ ወደ ስራ ይገባል ነው። ኢትዮጵያ የግድቡን ግንባታ አላቆመችም። በቅርብ ጊዜ እንደውም ወደ አርባ ከመቶ መጠናቀቁን ከዛ በላይ መጠናቀቁን አሳውቃ ነበረ። ባለው የጊዜ ሰሌዳ መሰረት አታቆምም ነው። እንግዲህ አምስት ወር ከአሁን በኋላ ሲቀጥል ወይም አንድ ዓመት ሲቀጥል የግድቡ ግንባታ ሂደትም አብረዋት ያሉት ተጓዳኝ ስራዎችን በዛው መጠን እየገፉ እየገፉ ነው የሚሄዱት እና በሁለት ሺ አስራ ስድስት ስድስት አመተ ምህረት ነው ይጠናቀቃል ተብሎ የሚጠበቀው ከአሁን በኋላ አንድ አመት ከምናምን የሚሆን ጊዜ ቢቀረው ነው እንግዲህ ለግድቡ ግንባታ ጊዜ መጠናቀቅ ሁለት አመት እንበል የሚቀረው ጊዜ እና ይሄ ግንባታ በዚህ ሁኔታ እየተካሄደ ትርጉም አለው ወይ ያ የሚመረጠው ድርጅት ይዞ የሚወጣው የጥናት ሪፖርት የግምገማ ሪፖርት እንግዲህ ምንድነው ይሄ ጥናት ለምንድን ነው የሚያስፈልገው የሚለውን ማየት ነው የሚያስፈልገው እነዚህ ሁለቱ ጥናቶች የሚያስፈልጉት ግድቡ ውሃ መያዝ ሲጀመር አሞላሉ እና ግድቡ ደግሞ ሀይል ማመንጨት ሲጀምር የውሃ መለቃቀቁ በሁለቱ የታችኛው ተፋሳሽ ሀገራት ላይ የሚያመጣውን ተጽዕኖ ነው የሚያሳየው እንጂ ከግድቡ መጠን ጋር ከግድቡ ይዘት ጋር ከግድቡ የማመንጨት አቅም ጋር የተገናኘ አይደለም። ስለዚህ የግድቡ ግንባታን የማይቋረጠው ለዚህ ነው። የግድቡ መጠን በቂ ነው። ለምሳሌ የኢንተርናሽናል ኤክስፐርቶች ፓናል ይህን በተመለከተ የግድቡ መጠን አግባብነት ያለው ነው ብሎ በሪፖርቱ ውስጥ አስቀምጧል። ያ ማለት ግድቡን ሳይዙም ውሃ የመያዝ አቅሙም የማመንጨት አቅሙም የግድቡ ከፍታ ርዝመቱ፣ ውርዱ ሁሉ በቂ ነው። ስለዚህ ዓለም አቀፍ ደረጃ የተከተለ ስለሆነ በዛ ላይ ይሄ ጥናት ምንም የሚያመጣው ለውጥ የለም። ጥናቱ ለግድቡ አሞላል እና ለግድቡ አጠቃቀም ወደፊት ለሚወጡ ጋይድ ላይኖች እንደ ግብዓት የሚያገለግል ነው የሚሆነው። ስለዚህ ከግድቡ መጠናቀቅ በኋላ ለሚመጣው ጊዜ የሚያገለግል ጥናት ነው የሚካሄደው ማለት ነው። አሁን እንደዛ ነው የሚሆነው። የሃይድሮሎጂ ሲሙሌሽን ሞዴል ምን እንደሆነ እስቲ ለአድማጭ በሚገባ መንገድ ያስረዱኝ አቶ ፈቅ አህመድ። እንግዲህ ሃይድሮሎጂ ሲሙሌሽን ሞዴል የሚባለው በጣም ውስብስብ ሞዴል ነው በአብዛኛው የሚያሳየው ምንድን ነው? ግድቡ ለምሳሌ ውሃ መያዝ ሲጀምር፣ በእያንዳንዱ ጊዜ ግድቡ እዚህ ጋር ውሃው ሲያዝ፣ ታች ያለው የወንዝ ፍሰት፣ ታች ያሉ ግድቦች አሉ። በነዛ ላይ የአሞላላቸው ላይ የሚያመጣው ለውጥ ካለ እሱን የሚያሳይ ነው። የወንዝ ተፈጥሮ ፍሰት አለ። ከዛ ውጭ ግድቡ ተገንብቷል። ግድቡ ሲገነባና እዚህ ጋር ውሃ መያዝ ሲጀምር፣ እንዲሁም ደግሞ ግድቡ ለሀይል ማመንጨት ሲጀምር፣ ውሃ ይለቃል። ያ የሚለቀው ውሃ ታች ያለው የውሃ ፍሰት እና ታች ያሉ ግድቦች ላይ ምን አይነት ለውጥ ያመጣል የሚለውን የሚያሳይ ነው። በቀላሉ ይሄ የቴክኒክ ቡድን የሚሰራው ስራ ወጪ በማን ነው የሚሸፈነው? ከሶስቱ ሀገሮች ከተውጣጣው ቡድን ጭምር ማለት ነው። እስከ ቴክኒክ ቡድን ድረስ ያለው የሶስቱ ሀገራት ባለሙያዎች በሂደቱ የሚያስፈልጋቸውን ወጪ ሀገራቶቹ ናቸው በየግላቸው የሚሸፍኑት። የአማካሪ ቡድኑን ወጪ በተመለከተ ደግሞ በጋራ ሶስቱ ሀገራት እንደዚህ ይሸፍናል። የከፈቱት ቋት አለ። በጋራ አዎ፣ በጋራ አንድ ቋት ከፍተዋል። ሶስቱም ሀገራት አሁን አማካሪ ድርጅቱ ከተለየ እና ኮንትራክት ከተፈረመ እዛ ውስጥ የሚያስፈልገውን ገንዘብ ያስቀምጣሉ። ያንን ቋት የሚያስተዳድር አንድ አካውንታንት ተቃጥረዋል። አለም አቀፍ አካውንታንት ሆኖ የሚያስተዳድረው ማለት ነው። በፊትም የኢንተርናሽናል ፓናል ኦፍ ኤክስፐርት ስራ ይሰራ የነበረ ጊዜ ይህንን ስልት ነው የተጠቀሙት። የናይል ተፋሰስ ትብብር መስሪያ ቤት በዚህ ውስጥ ምን ለማድረግ ተዘጋጅቷል? ያለው ሁኔታ እንዳለ ሆኖ ማለት ነው። ምንድን ነው እናንተ የምታስቡት ለማዋጣት? እንግዲህ በእኛ በተቻለ መጠን የምናደርገው ምንድን ነው፣ አገራቶቹ በግድቡም ዙሪያ የተሰራ ጥናቶች አሉ። እነኝህ ጥናቶች ውጤታቸውን በተለያዩ መድረኮች ያሳውቀናል በዛ ውጤት ላይ ተመስርቶ በሀገራቶች መካከል መተማመን ይፈጠራል በሚል እንደዚሁም በአብዛኛውን እየተሰራ ያለው ትብብር ጠቃሚ መሆኑን ያለመተባበር ደግሞ ዋጋ እንደሚያስከፍል የሚያሳዩ የተለያዩ ጥናቶችን እያጠናን እነኝህን መረጃዎች እየለቀቀን ሀገራቶቹ ወደ ትብብር የሚመጡበትን ሁኔታ የማመቻቸት ስራ ነው የምንሰራው። እንግዲህ ሶስቱን ሀገራት በተመለከተ በሁለቱ እና በሶስቱ አባል በሆኑት ሶስቱ ሀገራት ውስጥ ግን በጣም በርካታ ስራዎች አሉ። ለመሆኑ ግብፅ ወደ ናይል ተፋሰስ ትብብር ትመለሳለች የሚል ሀሳብ አላቸው? መመለሳቸው አይቀርም፣ መቼ ነው የምለው ነው የሚቸግረው። ምክንያቱም ትብብሩ ከማንም በላይ የሚጠቅመው የታችኛውን ተፋሰስ ሀገር ነው። ሀገራት ከትብብር እንጠቀማለን ብለው ወደ ትብብር ይመጣሉ። የተለመደውም እንደዛ ነው። ያ ከሆነ ጥሩ ነው። ካልሆነም ደግሞ ያለ መተባበር የሚያስከፍለው ዋጋ ስላለ ያ ዋጋ ግልጽ የሆነ ሲመጣ ወደ ትብብር መምጣታቸው አይቀርም እና ከሁለቱ በአንደኛው አማራጭ መምጣታቸው የማይቀር ነው። ግዴታ ነው። እንግዲህ ጥያቄው መቼ ይመጣሉ የሚል ነው። እሱ አልታወቀም። የተለየው ነገር ባለፈው ፌብርዋሪ ሀያ ሁለት ካርቱም ላይ የናይል ተፋሰስ ህጻናት ሀገሮች ሚኒስትሮች ምክር ቤት አስቸኳይ ስብሰባ አለ። እዛ ላይ የግብጽ ሚኒስትር ለመገኘት ወደ ካርቱም መጥተው ነበረ። እንዲሁም የናይል ቀን ፌብርዋሪ ሀያ ሁለት ይከበር ነበር፣ እዛ ላይም ተገኝተዋል። እንዲሁም የፊታችን ጁን ላይ ዳሬ ሰላም ላይ የሚካሄድ እንደዚሁ የናይል ተፋሰስ የሚኒስትሮች ምክር ቤት መደበኛ ስብሰባ አለ፣ ሰኔ ማለት። እዛም ላይ ሚኒስትሩ እንደሚገኘው እንደሚገኙ ቃል ገብተዋል። ዳሬ ሰላም ላይ ይካሄዳል። የትኛው ሚኒስትር ናቸው? ይሄ የአባይ ጉዳይ በሁለት ሚኒስትሮች የተያዘ ስለሆነ የውሃ ሚኒስትሩ ናቸው። ውሃ የውሃ ጉዳይ ሚኒስትሮች ነው። ስለዚህ እንደሚገኙም ተገኝተዋልም። ይህም ያው አንድ ለውጥ ነው። እስካሁን አይ ከሀያ አስር ጀምሮ አይሳተፍም ነበረ። አሁን መሳተፍ መጀመራቸውም አንድ ነገር ነው። በስብሰባው ላይ አቶ ፈቅ አህመድ ነጋሽ፣ በናይል ተፋሰስ ትብብር ጅማሮ የምስራቅ ናይል ተፋሰስ ቀጠና ጽህፈት ቤት ዋና ስራ አስኪያጅ፣ ለጊዜውና ለሰጡኝ ማብራሪያ በጣም አመሰግናለሁ። አመሰግናለሁ።